በ2006 ዓ ም መጨረሻ ከየመን ተይዘው ባልታወቀ እስር ቤት ውስጥ ታስረው የሚገኙት አቶ አንዳርጋቸው ጽጌ እንዲፈቱ በአገር ውስጥና በውጭ የሚኖሩ ኢትዮጵያውያን በሰላማዊ ሰልፎችና በሌሎች አጋጣሚዎች ሲጠይቁ እንደነበረ የሚታወቅ ነው። አሁን ደግሞ የተለያዩ ምሁራንና ፖለቲከኞች አቶ አንዳርጋቸው ይፈቱ የሚል የማህበራዊ መገናኛ ብዙኃን ዘመቻ ተጀምሯል። ፖለቲከኛ ዳንኤል ሽበሺ ከአስተባባሪዎቹ አንዱ ናቸው። ፍትህ፣ ዴሞክራሲ፣ ነፃነት በሚለው ግቢ ላይ ካልሆነ በስተቀር በስልት ላይ ምንም አንገናኝም። ነገር ግን እጅግ ወሳኝ ያለው ሰው እንደሆነ ከተናገራቸው ነገሮች፣ ከጻፋቸው ነገሮች፣ ከነደፈዋቸው ንድፍ ሀሳቦች ሁሉ ስንነሳ እጅግ ጠቃሚ ሰው እንደሆነ ተገንዝበናል። ሶስት ቀን ሚዲያ ዘመቻ እዚህ ሀገር ቤት ያለን ስንጀምር ምን ያህል ዋጋ ሊያስከፍለን እንደምችል ጭምር ተርተ ነው። ያንዳርጋቸው ስምን እዚህ ሀገር በመጥራት ብዙ ዋጋ ከፍ ነው። እኔ ራሴ በሱ ስም ተከስሼ ከዚህ በፊት ሁለት አመት በላይ ጊዜ ታስሬ ወጥቻለሁ። ተደብድቤያለሁ። ብዙ ዋጋ ከፍለንበታል። በርካታዎቹ ብዙ ዋጋ ከፍሏል። ስለዚህ ይሄ ሰው እዚህ ሀገር የሱ ስም ስንጠራ የሱ ስም ስነሳ ምን ያህል ዋጋ እንደሚያስከፍል ለእኛ እጅግ ግልጽ ነው። እጅግ እጅግ ግልጽ ነው። ነገር ግን እውነትን ሸፍንን ከምንሄድ ወቃ ክፍልን ብናልፍ ይሻላል በሚል እምነት ነው። ይህን ነገር እንግዲህ ካምፔኑን የጀምር ነው። ዘመቻው ለሚቀጥሉ ሶስት ቀናት የሚቀጥል መሆኑን የገለጹት አቶ ዳንኤል ሽበሺ የዛሬው የማህበራዊ ሚዲያው ዘመቻ መጋቢ ብላሽ በተመለከተ ለጠየቅናቸው ጥያቄ ተከታይን ብሏል። ከጠበቅነው በላይ ነው። ከጠበቅነው በላይ ነው በጣም ማህበራዊ ድረገጾች እናንተ ሲታይ በሱ ፎቶ ነው። በሱ ላይ በተሰሩ ተስሶች ላይ ነው። ስለ አንደረጋቸው ህይወት፣ ስለ ቤተሰቡ ባክግራውንድ ስለ እሱ ዓላማ የሚዘክሩ ናቸው። ማህበራዊ ድረገጽ በሙሉ አንተ ቢታይ ማለት ነው። በትዊተርም በላው በፌስቡክም በላው። ስለዚህ አሁን ወደፊት ከፌስቡክ የዘለሉ ስራዎች ይሰራሉ። በዚህ ብቻ አያበቅም። ህዝቡ ግን በፌስቡክ በኤሌክትሮኒክስ ሚዲያ ድምፅ እየሰጠለት ነው፣ ድምፅ እያገኘ ነው። ይሄ ሰውየ ህዝቡ ድምፅ የሆንለት ነው ያለው። እሱ ትናንት ለሚሊዮኖቹ ድምፅ ሆኗል። አሁን ደግሞ ህዝቡ ሚሊዮኖቹ ለሱ ድምፅ የሆንለት ነው ብዙ ብዙ ፊድባኩ በጣም ደስ የሚል ነው። ህዝቡ የተሳተፈ ነው ያለው ማለት ነው። ይሄ ደግሞ የእሱ መፈታት ምን ያህል አስፈላጊ መሆኑን የሚያሳይ ነው ማለት ነው። ሌላው በግል ተነሳሽነት ዘመቻውን የተቀላቀሉት የህግ ባለሙያው አቶ ይድነቃቸው ከበደም ተከታይም ብለውናል። እንደምናየው ከሆነ የታሰበው ካምፔን በተሳካ መልኩ ሁሉንም ባሳተፈ መልኩ በሀገር ውስጥም በውጭም ያለው የማህበራዊ ሚዲያ ተጠቃሚዎች በነቃ ተሳትፎ እያካሄዱት ነው ያለው ይህም እንደ አንድ ተሳታፊ በበጎ ጎን የማዩና በጥሩ መልኩ ምናልባትም እንደምንጠይቀው ጥያቄ ለምንፈልገው መልስም እንደ አንድ ግብዓት የምንጠቀምበት አይነተኛ መንገድ ነውና በጥሩ እየሄደ ነው የሚል እምነት ያለኝ። በዚህ በተጀመረው የማህበራዊ መገናኛ ብዙኃን ዘመቻ ላይ ተንተርሶ ቀጣይ የምሁራን ውይይት እንደሚደረግም ለማወቅ ተችሏል። ለዲ ዳብልዩ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።